ሰላማዊ ትግሉን አደጋ ላይ ይጥላል። በኢትዮጵያ የዲሞክራሲ ሂደት ሀገርን የማይጠቅሙ አፈናዎች ቢበራከቱም ሰላማዊ ትግላችን ይቀጥላል ሲሉ በዛሬው እለት በዋሽንግተን ዲሲ ለሰላማዊ ሰልፍ የወጡ ኢትዮጵያውያን ድምጻቸውን አሰሙ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የዛሬው የዋሽንግተን ዲሲ ቀዝቃዛ አየር ሳይበግራቸው የቆሙት ኢትዮጵያውያን በዚህ የምርጫ ዓመት የኢትዮጵያ መንግስት የዲሞክራሲ አፈናውን አጠናክሯል ሲሉ የተቃውሞ ድምፅ አሰምተዋል። ባልደረባችን ሄኖክ ሰማእግዜር በስፍራው ተገኝቶ የሚከተለውን አጠናቅሯል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ዛሬ ውሏቸውን የተሰባሰቡ ኢትዮጵያውያን እና ትውልድ ኢትዮጵያውያን የያዟቸው መፈክሮች ሮሮ ብቻ ሳይሆን ተስፋ እንደማይቆርጡ ያሳዩባቸው ናቸው። ሕጋዊ የፖለቲካ ፓርቲዎችን ማገድ የሰላማዊ ትግሉን አያቆመውም፣ አንድነትና መኢአድን ማገድ ኢትዮጵያውያን የሚያደርጉትን የመብት ትግል እንዲያቆሙ አያደርግም ሲሉ መፈክሮችን ሲያሰሙ ውለዋል። የኢትዮጵያ መንግስት በግንቦት ወር ከሚካሄደው ምርጫ አስቀድሞ እየወሰዳቸው ያላቸው እርምጃዎች የፖለቲካ ፓርቲዎችን፣ የመገናኛ ብዙሃንን እና የመላውን ሕዝብ ህገ መንግስታዊ መብቶች የጣሱ የመብት ረገጣዎች ናቸው ሲሉ ድምጻቸውን አሰምተዋል። ስሜ አለማየሁ አበበ፣ የአንድነት ዲሲ ሜትሮ የህዝብ ግንኙነት ኃላፊ። በመጀመሪያ ደረጃ ዛሬ የወጣ ነው። ከሰሞኑን ባለፈው በተደረገው ሰላማዊ ሰልፍ ብዙ ኢትዮጵያኖች ተደብድበዋል፣ አደጋ ደርሶባቸዋል። የሰባት ወር እርጉዝ ሆዷን ተረግጣ እንድታስወርድ ተደርጓል። እንዲህ አይነት ግፍ የሚሰራበት ሀገር ነው። ከዛም ዋናውና የአንድነት ፓርቲ እና የመያድ ፓርቲ ህልውናውን እንዲያጣ በምርጫ ተብዬው ስለተደረገ ይህም በመቃወም ነው። ይህም አንድን ፓርቲ ለሚፈልጉት ሰዎች ስምና ንብረቱን መስጠት ህገወጥ ነው። ይህንን እንቃወማለን። በምርጫ የምናምን ነን። በሰላማዊ ትግል የምናምን ነን። ሀገራችን ውስጥ ዲሞክራሲ እንዲመጣ እንፈልጋለን። ሆኖም ግን አሁን ያለው መንግስት አገዛዝ የሚ የሚሄድበት መንገድ ለሀገራችን ከፍተኛ አደጋ ውስጥ የሚከተን ስለሆነ ይህንን ለአሜሪካ መንግስት ለውጭ ጉዳይ ሚኒስትር ለማሳሰብ ነው የመጣ ነው። እንግዲህ ዛሬ የተመለከትኳቸው በርካታ መፈክሮች አሉ። አንድነት ለፍትህና ለዲሞክራሲን፣ እንዲሁም የአደን የፖለቲካ ፓርቲዎች መከልከልና ማገድ የሰላማዊ ትግሉን አያቆመውም የሚል መፈክሮችም ስታሰሙ ሰምተናል። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም ባልደረቦች የአፍሪካ ዴስክ ኃላፊውን ኃላፊዋን አነጋግራቸዋል። ምን አይነት መልስ ሰጧችሁ? የእናንተስ መልእክት እየሰጣችኋቸው በደብዳቤ ያደረሳችሁት መልዕክት ጭብጦች ምንድን ናቸው? እኛ ሁልጊዜ ዲፕሊ ኮንሰርን የሚለው ነገር ከተግባር እንዲያልፍ ሁልጊዜ ሰምተናችኋል ብቻ ሳይሆን ሀገራችን የምትሄድበት መንገድ ትክክል አይደለም። ይሄ ነገር መስተካከል አለበት። ከዚህ መንግስት ብዙ ገንዘብ ወደ ኢትዮጵያ ይፈሳል። ይሄ ከዚህ የሚሄደው መንግስት ገንዘብ ባይሄድ ወደ ኢትዮጵያ ያ አገር እንደ ሀገርም ሊቆም አይችልም። ስለዚህ ገንዘብ ብቻ እየሰጣችሁ የአገራችንን ሕዝብ ችግር ላይ የጣላችሁት ነው እና በዚህ ጉዳይ ላይ ሲሪየስ የሆነ አክሽን እንድትወስዱ የሚል ነው። እና እነሱም ደብዳቤውን ተቀብለዋል፣ በቅርብ ለመነጋገርም ጥሪ አቅርበዋል። እንግዲህ ወደፊት እናያለን። መልካም። እንግዲህ እስኪ በአጠቃላይ የአንድነት ለፍትህና ለዴሞክራሲ በዋሽንግተን ዲሲ ድጋፍ ሰጪ ቡድን እዚህ አላችሁ። ሰሞኑን በፓርቲው ውስጥ የተከሰተውን እና በምርጫ ቦርድ የተሰጠውን ውሳኔ እናንተ እንዴት ነው የምትመለከቱት? የእናንተስ ሚና እንደ ድጋፍ ሰጪ አካል ምንድን ነው? እንግዲህ ውሳኔው በእርግጥ ስንሰማው አሳዝኖናል። ግን በይበልጥ ደግሞ ጠንክረን እንድንወጣ ደግሞ ሁላችንም እንዲያውም ሞራላችን ከበፊቱ ከፍ ባለ ደረጃ ነው የሚገኘው። እንዲያውም ትግሉን ወደ አንድ ሌቭል ከፍ አድርገውታል ነው የምንለው። ምክንያቱም አሁን የወሰዱት ህገወጥ እርምጃ እኛን አያሸማቅቀንም። ውጭ ነው ያለ ነው። በነጻነት ነው ያለ ነው። የእኛ ደግሞ ስራ ለኢትዮጵያ ውስጥ ለስጥ ላለው ህዝብ ድምፅ መሆን የማቴሪያል የተለያዩ ነገሮችን የማቅረብ ነው እንጂ ትግሉማ ያለው አገር ቤት ነው። የኢትዮጵያ ህዝብ ነው። ነጻነቱን በትግሉ የሚያገኘው። እኛ ትንሽ ነው አስተዋጽኦችን እና ያንን ለማድረግ በፊቱ የበለጠ ቆርጠን ተነስተናል። አሁን በምርጫ ቦርድ እውቅና ያገኘው በአቶ ትዕግስቱ አወሎ የሚመራው የአንድነት ለፍትህ እና ለዲሞክራሲ ፓርቲ አካል ከእነርሱ ጋር አብራችሁ ትሰራላችሁ? እንዴት ነው ቀጣይ ሁኔታችሁ የሚሆኑ? አቶ ትዕግስቱማ እንግዲህ የኢህአዴግ አባል ነው እንጂ የአንድነት አባል ካሁን በኋላ ሊሆን አይችልም። እኛ አቶ ትዕግስቱን በህገ ወጥ መንገድ አንድነትን የተረከበ ግለሰብ ነው። በጣም ነው። ሰላማዊ ሰልፉን የጠራው የአንድነት ለፍትህና ለዲሞክራሲ ፓርቲ የዋሽንግተን ዲሲ ድጋፍ ሰጪ ኮሚቴ ነው። የዩናይትድ ስቴትስ መንግሥት በኢትዮጵያ የፖለቲካና የሲቪክ መብቶች እንዲሁም የመገናኛ ብዙሃን ነጻነቶችን ጥሰቶች አስመልክቶ ሁኔታውን ከማጤን አልፈው እርምጃ እንዲወስዱ የሚጠይቅ ደብዳቤ ለውጭ ጉዳይ ሚኒስትሩ የአፍሪካ ዴስክ ሰልፈኞቹ አስገብተዋል። የቢሮ ወኪል ትሪም ቨርኔለስ ደብዳቤውን ከተቀበሉ በኋላ እንዲህ ብለዋል። ኢትዮጵያ ትኩሮት የምንሰጣት አገር ናት። የእናንተን አስተሳሰቦች በአግባቡ እናጤናለን። ከትግል አጋሮቻችሁ ጋር ሆናችሁም መነጋገር እንችላለን። የጋራ ጥቅምና ፍላጎት እንዳለን እንረዳለን። ይሄም ለኢትዮጵያ ሕዝብ ነው። ኢትዮጵያ በጣም ወሳኝ አጋራችን ናት። የእናንተን ሀሳብ ለመስማት ሁልጊዜም በራችን ክፍት ነው። अमेरिका निर्स रेडियो हेनोक संब जरने डिपार्टमेंट